ባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ግንቦት 30 2013 ዓ ም የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። አስር ሀገሮች ሰሜን ከምስራቅ፣ በደቡብ እና ከምዕራብ፣ በሁሉም አቅጣጫ ከአፍሪካ ሀገሮች ምርምር የተደረገው በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት ዕድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ሕሙማን ላይ የተደረገ ጥናት አመልክቷል። ጥናቱን ካጠናው የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር ዶክተር አበበ ገነቱ ጋር ቆይታ ይኖረናል። ከዚህኛው አልበምም በፊት ሰባት ዘጠና ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች የሚነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና። አሁን ደግሞ ገጣሚ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋችና አቀናባሪ የሆነውን ሄኖክ መሀሪን የሰማችሁት በቅርቡ ባወጣው አዝማች የተሰኘ የሙዚቃ አልበም ዙሪያ ልናወራው እንግዳ አርገን ጋብዘነዋል። ሰላም። ጤና ይስጥልኝ። እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸውን ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀች ነው። ወደ ኤደን አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሶማሌላንድ በአስራ ስድስት ዓመታት ውስጥ ለመጀመሪያ ጊዜ በተካሄደ የፓርላማ ምርጫ ሁለቱ የተቃዋሚ ቡድኖች አሸናፊ መሆናቸውን የሀገሪቱ ብሔራዊ የምርጫ ኮሚሽን ይፋ አደረገ። ዋዳኒ በመባል የሚታወቀው የሶማሌላንድ ብሔራዊ ፓርቲ 82 መቀመጫዎች ካሉት የሀገሪቱ ፓርላማ ሰላሳ አንዱን ሲያሸንፍ ፍትህና ደህንነት የተባለው ሌላው የተቃዋሚ ፓርቲ በበኩሉ 21 መቀመጫዎችን ይዟል ገዢው የአንድነት ልማት ፓርቲ ጊዜ ኩልምዬ በአንጻሩ 30 መቀመጫዎችን ማሸነፉ የምርጫ ኮሚሽኑ አስታውቋል። የሀገሪቱ የምርጫ ሂደት በሶስቱ ዋና ዋና ፓርቲዎች በምርጫ ኮሚሽኑ አደረጃጀት ዙሪያ በነበራቸው ልዩነቶች የተነሳ ከአስር በላይ ለሚሆኑ አመታት አጣብቅኝ ውስጥ የቆየ ሲሆን በመጨረሻም በተደረሰው ስምምነት ምርጫው ሊካሄድ ችሏል። በትናንትናው ዕለት የምርጫ ኮሚሽኑ ያጸደቀው የምርጫ ውጤትን ተከትሎም ሁለቱ ተቃዋሚ ቡድኖች በጋራ ባወጡት መግለጫ የሀገሪቱን ፓርላማ አፈጉባኤ ለመሰየም ጥምረት ፈጥረናል ሲሉ አስታውቋል። ሁለቱ ፓርቲዎች በጋራ በከተሞች አብዛኞቹ ምርጫ አሸናፊ የሚያደርጋቸውን አብላጫ ድምጽ በመቆናጠጣቸው በሀገሪቱ ያሉ ከተሞችን ከንቲባዎች ለመሰየም ከከተሞች ምክር ቤቶች አባላት ጋር ተባብረን እንሰራለን ሲሉ ፍላጎታቸውንም ይፋ አድርገዋል። በቱርኪ አካባቢ ጥበቃ ሚኒስቴር በትላንትና ውለት በማራማራ ባህር ላይ ስጋት የፈጠረውን የባህር ቆሻሻ ለማስወገድ ቃል ገቡ። በአካባቢው የተፈጠረው ቆሻሻ የባህሩን ስነ ህይወት እየጎዳ መሆኑም ተገልጿል። ዩናይትድ ስቴትስ ከአውሮፓ ሀገራቶች ጋር በመሆን ከሩሲያ በተቃራኒው በኩል እንደምትቆም ፕሬዚዳንት ጆ ባይደን ቃል ገቡ። ፕሬዚዳንቱ ይህን ያሉት ከቭላድሚር ፑቲን አስተዳደር ጋር ፊት ለፊት ከመገናኘታቸው በፊት ነው። ፕሬዚዳንት ጆ ባይደን በመጪው ረቡዕ የቡድን ሰባትና የኔቶ የቃል ኪዳን ሀገራት ስብሰባን ለመካፈል የሚያቀኑ ሲሆን በጎርጎሮሳውያኑ ሰኔ 16 ከሩሲያው መሪ ጋር እንደሚገናኙም ይጠበቃል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዘጋቢ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሜደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +1202 227 6379 በመጠቀም ዋትሳፕ ላይ አድርሱን አሁን ወደ ቀዳሚው ዝግጅታችን እንለፍ። ኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር በኮቪድ የመሞት ዕድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመለከተ። ጥናቱ ኢትዮጵያን ጨምሮ በአስር የአፍሪካ ሀገራት የተካሄደ ሲሆን የኢትዮጵያ የአርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ያለው ተቋም ነው። ይሄ ጥናት በቅርቡ ዘላን ሴት በተሰኘው የሕክምና መጽሄት ላይም ታትሟል። ጥናቱን በ ተመለከተ የአርማውር ሃንሰን የምርምር ኢንስቲትዩት ዳይሬክተር የሆኑት ዶክተር አበበ ገነቱ ጋር ኤደን ገረመው ቆይታ አድርጋ ነበር። አቶ አበበ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ይጀምራል። እንግዲህ የአርማወር ሐንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በሕክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከም የሚጠቅሙና ወደፊት ደግሞ ክትባትና መድኃኒት በመስራትና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በአስራ ዘጠኝ መቶ ስልሳ ሁለት ዓመተ ምህረት ነው የተመሰረተ በዋናነት ስጋ ደዌ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋር የተደካሪ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎቹም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል እስከ አስራ ዘጠኝ መቶ ዘጠና ስድስት አመተ ምህረት ድረስ መንግስታዊ ያልሆነ ድርጅት ነበረ። በአስራ ዘጠኝ ዘጠና ስድስት አመተ ምህረት ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለአስራ ሁለት አመታት ቆይተዋል። በሁለት ሺህ ስምንት አመተ ምህረት በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ ሰባት ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶች እና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮ ሜዲካል ምርምር ማድረግ፣ በክትባትና መድኃኒት ዙሪያ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥቶታል። ምርምር ያደርጋል እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ አስራ ዘጠኝን ከመቋቋም አንፃር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ ለመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎችና የተመራማሪ የሰው ኃይል ስለነበረን ኮቪድ አስራ ዘጠኝ ወደ ሀገራችን ሲገባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆነው ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ አስራ ዘጠኝ ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ አስራ ዘጠኝን ለመመርመር በሚያደርጉ ጥረት የተለያየ ድጋፍ አድርገናል። በተለየ የሰው ሀይል የተለያዩ በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበርን ብዙ ላቦራቶሪዎችን ደግፈናል። እንግዲህ አሁን መነሻችን የሆነው ይሄ ዘ ላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል። እና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይ የተደረሰው በምን ምክንያት ነው? ይህ እንግዲህ አሁን በቅርብ በላንሴት መጽሄት ላይ የታተመው ጥናታችን ሆ አፍሪካን ኮቪድ ናይንቲን ክሪቲካል ኬር አውትካምስ ስተዲ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በአስር አፍሪካ ሀገሮች ነው ጥናቱን የሚደረገው በጽኑ ማንስ የገቡ በሽተኞችን ክትትል በማድረግ ሚስራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽን ስተዲ ይባላል አይነት ነው። አስር ሀገሮች ሰሜን ከምስራቅ በደቡብ እና ከምራብ በሁሉም አቅጣጫ በአፍሪካ ሀገሮች ያውም ምርምር የተደረገ ስምሳ አራት ሆስፒታሎች ተካተዋል። ከእነዚህ ስምሳ አራት ሆስፒታሎች ውስጥ ሰባቱ ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ አስራ ሁለት ሆስፒታል ህካ ኮከዱ አዲስ አበባ ሲሆን ሌሎቹ ደግሞ በደብረ ብርሃን ሆስፒታል፣ ሀዋሳ ሆስፒታል እና ግና ሆስፒታል ነው። እነዚህ ሰባት ሆስፒታሎች በሰባት ሆስፒታሎች ያሉ ጽሩ ይሆናል። በአጠቃላይ ወደ ሰባት መቶ ዘጠና ሰባት የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀሙባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት በመሪነት እየሰራ ያለው የዩኒቨርስቲ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ አስራ ዘጠኝ ምክንያት ጥኖማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውም ማወቅ መፈለግ ነው። ከሁለት አንጻር አንደኛ ካለ ግብአት አንጻር ገንግመናል ግባት በእቃ ሊሆን ይችላል። ሰው ሀይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ የበሽተኛ ሁኔታ ጽኑ ሕሙማን የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣም፣ ምን አይነት በሽተኞች ናቸው ለሞት የሚዳረጉት የሚለውን እየጠቀም የተለያዩ ተጓዳኝ በሽታዎችን በመገምገም ግን በነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄድ ነው ጥናቱን ያካሄድ ነው ከግንቦት ሁለት ሺ አስራ ሁለት እስከ ታህሳስ ሁለት ሺ አስራ ሶስት ዓመተ ምህረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሄት ላይ ያልታተመው ወይም የማናውቃቸው መረጃዎችን ማግኘት ይችላል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ጽሙማን የጎቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈራል ሪፈር ተደርጎ ከመጡት ውስጥ ግማሹ ብቻ ናቸው ድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ ና አንዱ ግኝት ነው እና ቅድም ለመውጠፍ እንደሞከርኩት በአለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች ሰላሳ አንድ በመቶ ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ አርባ ስምንት በመቶዎቹ በሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ እስቲ እሱ ነገር ምናልባት ግልጽ ላይሆን አሁን ስለሚችል አሁን መጨረሻ ላይ የተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት? እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይህ ማይልድ የሚባለው ወይም ደግሞ በጣም ጽኑ ጽኑ ህሙማን የማያመጣው አይነት ወይም የአፍሪካ ኮቪድ አስራ ዘጠኝ የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማሄዱበት ምክንያት ለምንድን ነው የሚለውም እንግዲህ የተለያዩ መላመቶች አሉ። እነዛን መላመቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ስሙ ማን ከገባ ግን አንድ ሰው ከሌላው አለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው። ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው? አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ አስራ ዘጠኝ መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም፣ ጽኑ ህሙማን ውስጥ ባግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ሀይል ከሞላ ጎደል ቢሟላም የሚያስፈልጉት የህክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑማን ህክምናችንን ኳሊቲውን መጨመር እና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳሁት ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑ ህሙማን ሕክምና። ስለዚህ አሁን አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ህሙማን ሕክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ ሁለት ሺ አስራ ሶስት አመተ ምረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦልሬዲ አጥንተን ካሳተምነው ውስጥ ኢትዮጵያ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያ የሚሆነው ምንድን ነው? ይህን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የሕክምና ሁኔታዎችን ቀና ሚኒስቴር እንዲከተል እናደርጋለን። እሺ፣ አመሰግናለሁ ዶክተር። የደህንንና እንግዳዋን ዶክተር አበበ ገነቱን እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን ወደ ታዋቂው የኪነ ጥበብ ሰው ይወስደናል። ሄኖክ መሃሪ የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው ነው። ድምፃዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋች አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። በብዙዎች ዘንድ ጎልቶ የሚታየው ግን ፍቅርን፣ ሰላምንና ሰብአዊነትን በሚሰብኩ የሙዚቃ ስራዎቹ ነው። አሁን ደግሞ አዝማች የተሰኘ አዲስ የሙዚቃ አልበም ለአድማጮች ይዞ ብቅ ብሏል። ሀብታሙ ስዩምም ከሄኖክ ጋር አጠር ያለ ቆይታ አድርጓል። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማሬህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ መፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ? ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ ገባ እና የእነሱም ተጽዕኖ አለው በእርግጥ ግን ከበባችን ነው አይ ቲንክ በአጠቃላይ ከበባችን ይመስለኛል። አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው። እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባሪ ሙዚቃ ዘርፍ የሚባለውን ክላሲካል ሚዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ያልክ? ሽግግሩ አይከብድም ነበር ወይ? የያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታ የተባሉትን ቤዚክ የሙዚቃ መሪዎች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት። ምርጫ የለውም። ግን ምንድን ነው የምለው ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው ከሕፃንነታቸው ጀምሮ የእነ ሞዛርትን ቤቶቨንም፣ የሌሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ የትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ የጃዝ ሙዚቃን ይሰማ ነበር። የነ ስቲቪ ወንደርን የነ ቦብ ማርላይን ከአሜሪካ ሙዚቃዎች፣ በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና የኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ ነጥላሁንን፣ አስቴርን እየሰማን ያደግ ነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው? እንዳልኩ ነው። ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦን ከዛ የፈለግንበትን ማቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሮ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም ከሁለቱ ሺፍት ማድረግ ማለት ነው እምባናሳቅ ተደባልቀው እናውቃለን ቀምሰናቸው ገብዝቆነ አይተነው as i የአሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችህን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን የፈለግከው? በጣም ጥሩ ጥያቄ ነው ሀብታሙ። መጀመሪያ ሙዚቃ ቱል ነው፣ ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም። በአንድም በሌላም ወይ መዝሙር እንሰማለን፣ ወይ ዘናም ያደርገንን ሴኪላር የሆነ ነገር እንሰማለን። ለእኔ የሚሰጠኝ ትርጉም ምንድን ነው? አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ያደግነው እኔም ወንድሞቼ በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመርን መጽሐፍ ቅዱስ እያነበብን ያደግነው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንደ አመለካከትም እንደ ሰብእናም ቀርጸውናል። ሰው እኔ ሙዚቃ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛውም መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለእኔ ኮንሽስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩር ይሰራለው ነሰሰር መዝሙር ወይም ዘፈን ላይባል ይችላል ግን ዲፔንሳይድ የሰውን መንፈስ ያነቃል፣ በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ ነው መልዕክት መልዕክት ብዬ ሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁል ጊዜ ከሞራል ከመንፈሳዊነት አንጻር ነውና እሱ ነው ይመስለኛል ይህን ያናይት ቅርጽ እንዲኖረው ያደረገው ሙዚቃዬ። ይህን ርዕስ ካነሳ ነው አይቀር በአዝማች አልበሙ ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በምሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል በተወሰነ መንገድ ግብረ ገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁኑ ወቅት ለአንተ አስፈላጊ ነው እንድትል ያደረጉ ምክንያቶች አሉ ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈላጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው ለአንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ያህል አልበም የመፈለግ ምክንያት ምንድን ነው? እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ሄዳሉ ብዬ የጻፍኩት አንድም ዘፈን የለም ግን ከዚህኛው አልበሜም በፊት ሰባት ዘጠና ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች ይነግሩኛል። አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ከአዝማች ይልቅ በሰባት ዘጠና ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪ ነው ብዬ ነው ማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬናል። ሁላችንም ውስጥ አለ። እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሀሳቦች ነው ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ከኛ ማህበረሰባዊ ችግር፣ ደስታ፣ ሐዘን፣ ጉዞ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይህን መልእክት የማስተላልፈው በቋንቋ ስለዚህ የሚሰማኝ ህዝብ አለ። የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው። በእኔ አተያይ፣ በእኔ መነፅር እንዲያይ አደርጋለሁ። ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም። ሰአሊውን በስዕሉ ተዋናዩን በትወናው የሚጽፈውን በመጽሐፉ፣ ሙዚቃችንም ይሄን ነገር መናገር አለበት፣ ይህን ተሸክሞ መድረስ አለበት ብዬ አምናለው። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው። አድማጮች፣ ከሙዚቃ ባለሙያው ሄኖክ መሀሪ ጋር የተደረገውን ቃለ ምልልስ ሙሉ ቅጂ በማህበራዊ መገናኛ አውታሮቻችን በኩል እንድታዳምጡት እንጋብዛለን። አሁን ግን ሀብታሙና ሄኖክ ስለነበራቸው ቆይታ እናመሰግናለን። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል። ታዋቂዋ የሜዳ ቴኒስ ዓለም ቻምፒዮን ሴሪና ዊሊያምስ በቅርቡ በተቀሰቀሰ ውዝግብ ምክንያት ፍሬንች ኦፕን ከተሰኘው የመስክ ውድድር ላቋረጠችው ጃፓናዊቷ ናኦሚ ኦሳካ ያላትን ድጋፍ ገልጻለች። ናኦሚ ኦሳካ ከውድድሮቹ በኋላ የሚሰጡ ጋዜጣዊ መግለጫዎች ላይ መሳተፏ በአእምሮ ጤናዋ ላይ ተጽዕኖ እያሳደረ መሆኑን በመጥቀስ በመግለጫዎቹ ላይ እንደማትገኝ ማስታወቋ ይታወሳል። ይህ ውሳኔዋ በአዘጋጁ አካል ባለመደገፉ ምክንያትም በቅርብ ዓመታት ውስጥ የሜዳ ቴኒሱ ዓለም ገናና የሆነች የመጣችው ኦሳካ ውድድሩ እንድታቋረጥ ምክንያቱን ዋታል። የናኦሚን ውሳኔ ከደገፉት ታዋቂ ሰዎች መካከል አንዷ የሜዳ ውስጥ ተቀናቃኟ አሜሪካዊቷ ሴሪና ዊሊያምስ ናት። ሴሪና ለናኦሚ እንዳዘነችላት ናኦሚ ገጥማትን ስሜት የሚመስል ገጥሟት እንደሚያውቅም ተናግራለች። በአካል አግኝታ ድጋፏን ብትሰጣት እንደምትወድም አልሸሸገችም። ሴሪና ሁኔታውን ከግለሰቦች ማንነት ጋር ተያያዥ መሆኑን በሚጠቁም መልኩ የተለያየ ማንነት አለን፣ ሰዎች የተለያዩ ናቸው፣ ተመሳሳይ የሆነ ሰው የለም። እኔ ሆደ ሰፊ ነኝ፣ ሌሎች ደግሞ ስስ ስሜት ይኖራቸዋል። ሁሉም ሰው የተለየ እንደመሆኑ ነገሮችን በተለ በተለያየ መንገድ ያስተናግዳል እንደፈለገችው ሁኔታው እንድታስተናግደው መፍቀድ አለባችሁ የተቻላትን ሁሉ እያደረገች ስለመሆኑ መናገር እችላለሁ ብላለች የቀድሞ የነጠላ ሜዳ ቴኒስ ቁጥር አንድ ቻምፒዮን በዩቲዩብ ማህበራዊ አውታር ላይ በሚያቀርባቸው አዝናኝ ሥራዎች የሚታወቀው ሎጋን ፖል እና ሽንፈት ገጥሞት የማያውቀው የመካከለኛ ክብደት ቦክስ ቻምፒዮን ፍሎይድ ሜይ ዌዘር ትናንት የፍልሚያ አውደ ርዕይ በማያሚ አሳይተዋል። የወዳጅነት ቡጢ ብለን ልንጠቅሰው የምንችለው ውድድር ዳኛ አልነበረውም። ለስምንት ዙሮችም ተደርገዋል። አሸናፊ ባልታወጀበት በዚህ ፊልሚያ ያልተጠበቀ አቋም ያሳየው ሎጋን ፖል አድናቆትን አግኝተዋል። ከቀድሞው የቦክስ ቻምፒዮን የተከታተለበትን የቡጢ ሩምታ ተቋቁሞ ከመዘረር ራሱን ተከላክሎ ከነ ሙሉ ክብሩ ውድድሩ ማጠናቀቁ ባላጋራውን ፍሎይድ ሜይዌዘርን ሳይቀር አስገርሞታል። በጣም ጠንካራ ተፎካካሪ ነው፣ ዛሬ ምሽት አስገርሞኛል። መልካም ሰውም ነው ብሏል። ሜይዌዘር የቀደመ ልምድ ስለሌለው ባላጋራው ሎጋን ፖል ሲናገር የጃፓን ፖሊስ የኦሎምፒክ ኮሚቴ ባለሥልጣን ሕይወቱን ያጣበትን አንድ ክስተት እየመረመረ እንደሆነ ይፋ አድርገዋል። ኒፖን የተሰኘው የሀገሪቱ የግል ዜና አገልግሎት የሜትሮፖሊቲያን ፖሊስን ጠቅሶ እንደዘገበው በቶኪዮ ባቡር ጣቢያ ውስጥ ሞቶ የተገኘው የኦሎምፒኩ የሂሳብ ክፍል ውስጥ ተቀጣሪ የነበረ ሰው ነው። ራሱን ሳያጠፋ እንዳልቀረ ተጠርጥረዋል። በኮቪድ-19 ምክንያት አንድ ዓመት ዘግይታ ኦሎምፒክን የምታዘጋጀው ጃፓን፣ ይሄ ክስተት የማህበራዊ መገናኛዎቿ ትኩስ ወሬ ሆኗል። ዘገባዎቹ የተገኙት ከሮይተርስ ነው። የምሽቱ መሰናዷችን በዚሁ አበቃ። አብረናችሁ አምሽተን ነው። በመስተንግዶ እኔ ስመኝሽ የቆየ በቅንብሩ ኤልያስ አስማረ ነበርን። ነገ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።